በዓለም ዙሪያ ከአገሮቻቸው ውጭ የሚኖሩ ሰዎች እምቅ አቅም ለየወጡባቸው አገሮችና ማኅበረሰቦች ጥቅም ሊውል የሚችልበትን ሁኔታዎች ለማበረታታት የሚካሄደው ዓለም አቀፍ የዳያስፖራ መድረክ ስብሰባ ዛሬ ዋሽንግተን ላይ ተጀምሯል። እና ሶሎሞን በቦታው ተገኝቶ ነበር። ይህን ይዞ ተመልሷል። እሺ፣ አመሰግናለሁ አዲሱ። ዋሽንግተን ዲሲ ላይ ዛሬ የተጀመረው ዓለም አቀፍ የዳያስፖራ መድረክ ላይ ከአንድ መቶ በላይ ሀገሮች ሰዎች እንደተወከሉ ተገልጿል። ምንጫቸው ከመቶ በላይ የሆኑ ማለት ነው። የዛሬ ሶስት ዓመት ተጠንስሶ ዘንድሮ ለሶስተኛ ጊዜ እየተካሄደ ያለው ዓለም አቀፍ የዳያስፖራ ፎረም የሐሳብና የተግባር መገናኛ ስፍራ የሚል መርህ ያለው ነው። የዘንድሮው ዛሬ ከ215 ሚሊዮን በላይ ሰው ከትውልድ ሀገሩ ውጭ እንደሚኖር የተገለጸ ሲሆን፣ ሀገሩን እየጣለ ወደ ሌሎች ሀገሮች የሚፈልሰው ሰው ቁጥር ባለፉት 20 ዓመታት ውስጥ በሦስት እጥፍ መጨመሩ ታውቋል። ሰዎች ሀገሮቻቸውን ጥለው የሚወጡት በኢኮኖሚ ምክንያቶች፣ ድህነት፣ ደህንነት ፍለጋና በውጭ ከሚኖሩ ቤተሰቦቻቸው ጋር ለመቀላቀል ሲሆን ከሚወጣው ሰው የበዛው ግን ከትውልድ ሀገሩ ጋር ያለው ቁርኝት እንደቀጠለ እንደሚኖር በመድረኩ ላይ ተገልጿል። የዓለም ባንክ ባወጣው መረጃ መሰረት በዓለም ዙሪያ በዳያስፖራ ከሚኖሩ ሰዎች ወደ ትውልድ ሀገራቸው ወይም ወደ ሌሎች ሀገሮች የተንቀሳቀሰው ገንዘብ በአውሮፓውያኑ አቆጣጠር በ2011 ዓ ም 381 ሚሊዮን ዶላር መድረሱንና ይህ ቁጥር በመጪዎቹ ዓመታት ከሰባት እስከ 8 ከመቶ በሆነ መጠን እያደገ እንደሚሄድ የዩናይትድ ስቴትስ የዓለም አቀፍ የልማት ኤጀንሲ ዩኤስኤ አይዲ ዋና አስተዳዳሪ ዶክተር ራጅ ሻህ በመክፈቻው ላይ ባደረጉት ንግግር ገልጸዋል። ዶክተር ራጅ ዓለም አቀፍ ልማትን ለማምጣት በዓለም ዙሪያ በዳያስፖራ የሚኖረው ሰው ያለውን ዕምቅ አቅምና ከመተጋገዝ የሚገኙ ስኬቶችን በብዙ መስኮችም እያሸነፉና እየወጡ ያሉ ማሳያዎች መኖራቸውን ከስብሰባው ተሳታፊዎች መካከል አንዱን አስነስተው አስረድተዋል። ይህ ነው አሉ ዶክተር ራጅ ሻህ በላቲን አሜሪካ፣ በመካከለኛው ምስራቅ፣ በሊቢያ በአፍሪቃና በእስያ ማበረታታት የምንፈልገው አርአያነት። ዶክተር ሻህ አክለውም ፕሬዚደንት ባራክ ኦባማ ባለፈው የኮንግረሱ ንግግራቸው ወቅት የጠየቁትን ለማሳካት ዳያስፖራው ጉልህ ድርሻ እንዳለው ጠቁመዋል። ዓለምን ለማቀራረብና የጋራ ደህንነትና የምጣኔ ሀብት ብልጽግናን ለማረጋገጥ እድገትንና የሰው ልጅን ብሩህ ፍላጎቶች ለማቀላጠፍና ለማፋጠን አዳዲስ እድሎች መኖራቸውን ፕሬዝደንቱ ማውሳታቸውን የዩኤስኤአይዲው ኃላፊ አስታውሰዋል። ይህንን በማድረግም አሉ ዶክተር ሻህ ይህንን በማድረግም ባለፉት ሀያ ዓመታት ውስጥ የበረታ ድህነትን ለማስወገድ ሁላችንም እንድንሠራ ፕሬዚደንቱ ጠይቀውናል። ይህ ላለፉ በርካታ ምዕት ዓመታት በፍጹም ማጣትና መገፋት ውስጥ የኖረን የሰው ልጅን ልናወጣ የምንችልበት የበረታ ፍላጎት ወይም መነቃቃት ነው ብለዋል ዶክተር ራጅሻ። በስብሰባው ላይ ከተጋበዙና እየተሳተፉ ካሉ በርካታ ምሁራንና የመስክ ስራ ሰዎች መካከል ትውልድ ኢትዮጵያ አሜሪካዊው ዶክተር እጀታ ጋቢሳ ተገኝተዋል። ዶክተር እጀታ የ2009 ዓ ም የዓለም የምግብ ሽልማት አሸናፊ በአዝእርት ዝርያዎችና ህብለ ብራሄ ላይ ምርምር የሚያካሂዱ ሳይንቲስት ናቸው። ዶክተር እጀታ በስብሰባው ላይ ባደረጉት ንግግር ራሳቸው የአሜሪካ ትምህርት ተጠቃሚ በዚቹ ሀገር ውስጥም ብዙ ልምድ የሚያካበቱ መሆናቸውን ጠቁመው ሳይንስ፣ ቴክኖሎጂና ፈጠራ ልማትን ለማፋጠን ጠቃሚ መሰላል እንደሆኑ ገልጸዋል በሀገሮች ውስጥም ልማትን ለማሳለጥና ለማቀላተፍ መሰረታዊ ናቸው ያሏቸውን ጉዳዮች አንስተዋል። ዶክተር እጀታ ተቋማዊ መሆን ወይም የተደራጀ ስራ የሥራዎቹን ዘላቂነትም ማረጋገጥ ዋና ዋናዎቹ ብለው ከጠቀሷቸው መካከል ይገኛሉ። በስብሰባው ላይ በተለያዩ የሙያ ዘርፎች የተሰማሩ ኢትዮጵያውያንና ትውልድ ኢትዮጵያ አሜሪካውያን ተሳትፈዋል። ብዙዎቹን አነጋግር ያለሁ ሰሞኑን ዘርዘር ባሉ ዘገባዎች ይዤ መለሳለሁ። ሰሎሞን አባተነኝ ለአሜሪካ ድምፅ ዋሽንግተን